የዲደብልዩ ዜና፣ በቅድሚያም ርዕሶቹን እንሆ። በኢትዮጵያ የዩናይትድ ስቴትስ አምባሳደር ስለ ኢትዮጵያ ፖለቲካዊና የሰብአዊ መብት ይዞታ የሰጡትን አስተያየት ኢትዮጵያ ጥብቃ ተቃወመችው። የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ የአምባሳደሩን አስተያየት ሐሰትና ተቀባይነት የሌለው በማለት አጣጥሎታል። በደቡብ ኢትዮጵያ ክልል ወላይታ ዞን ደሞዝ ያልተከፈላቸው የመንግስት ሰራተኞች ዛሬ ለሁለተኛ ጊዜ ያደረጉት ሰልፍ በፖሊስ ኃይል ተበተነ። ሰራተኞቹ እስከ ሦስት ወር የሚደርስ ደሞዛቸው እንዲከፈል በመጠየቅ በተከታታይ የአደባባይ ሰልፍ እያደረጉ ነው። ፖሊስ የዛሬውን ሰልፍ የበተነው ሕገ ወጥ ነው በሚል ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን መንግስታቸው ከዩክሬን ጋር የገጠመውን ጦርነት በድርድር ለመፍታት ዝግጁ መሆኑን በድጋሚ አስታወቁ። ይሁንና በቅርቡ ስዊትዘርላንድ ውስጥ ሊደረግ የታቀደውን የዩክሬን ጉዳይ ጉባኤን ፑቲን ውድቅ አድርገውታል። ዜናው በዝርዝርም በኢትዮጵያ የዩናይትድ ስቴትስ አምባሳደር ስለ ኢትዮጵያ ፖለቲካዊ ሁኔታና የሰብአዊ መብት ይዞታ የሰጡትን አስተያየት የኢትዮጵያ ውጭ ጉዳይ ሚኒስቴር ሐሰትና ተቀባይነት የሌለው በማለት አጣጥሎ ነቀፈው። አምባሳደር እርቪን ማሲንጋ በቅርቡ አዲስ አበባ ውስጥ የታደሰ አንድ ታሪካዊ ሕንፃን ሲጎበኙ ባደረጉት ንግግር የፖለቲካ እስረኞችን መፍታት ሀገሪቱ ወደ ውጤታማ ምክክር እንድትገባ ይረዳል ብለው ነበረ። የአሜሪካው ዜና አገልግሎት አሶሲየትድ ፕሬስ ቀሰው አምባሳደሩ ባለፈው ሮብ፣ ባደረጉት ንግግር መንግሥታቸውን የሚተቹ ወገኖችን ማስር የኢትዮጵያን መሠረታዊ ችግሮች ለመፍታት አይጠቅምም፣ ፖለቲከኞችን መፍታት ኢትዮጵያውያን የሚፈልጉትን የፖለቲካ ምክክር ለማድረግ ይረዳል ማለታቸውም ተጠቅሷል። የኢትዮጵያ ውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ ግን የአምባሳደሩን አስተያየት ታሪካዊና በወዳጅነት ላይ የተመሰረተ ካለው ከሁለቱ ሀገራት ግንኙነት ጋር የሚቃረም ብሎታል። መግለጫው አክሎም የአምባሳደሩ መልእክት በትክክለኛ መረጃ ላይ ያልተመሰረተና ሐሰተኛ በማለት እንዲስተካከል ጠይቋል። የኢትዮጵያ መንግስትና ኦሮሚያና አማራ ክልል ውስጥ ከሸመቁ አማጽያን ጋር እየተዋጋ ነው። አምባሳደር ማሲንጋ መንግስትና አማጽያኑ ለድርድር እንዲስማሙ ጠይቀዋል። ዩናይትድ ስቴትስ ለኢትዮጵያ ከፍተኛ ድጋፍና እርዳታ ከሚሰጡ ሀገራት አንዷ ናት። የሰሜን ኢትዮጵያው ጦርነት በሰላም ስምምነት ያስቆመውን ድርድር በማመቻቸቱ ሂደትም ዩናይትድ ስቴትስ ከአፍሪቃ ህብረት ጋር በመሆን ግንባር ቀደም ሚና ተጫውታለች። በደቡብ ኢትዮጵያ ክልል ያልተከፈለ ደሞዛቸው እንዲሰጣቸው ለመጠየቅ ወላይታ ሶዶ ከተማ ውስጥ የተሰለፉ የመንግሥት ሠራተኞች በፖሊስ ተበተኑ። ሰልፈኞቹ እንዳሉት አቤቱታቸውን ለክልሉ ርዕሰ መስተዳደር ጽፈት ቤት ለማቅረብ ሲጓዙ ፖሊስ መንገዱን በተሽከርካሪዎቹ በመዝጋት ሰልፈኛው ወደ መጣበት እንዲመለስ አስገድደውታል። የሐዋሳው ወኪላችን ሸዋን ግዛው ወጋየሁ ካነጋገራቸው ሰልፈኞች ሁለቱ እንዲህ ይላሉ። ሰልፍ እየሄደን አጋጣሚ እነኚህ በጸጥታ ኃይሎች ወደ ክልሉ ጋር መሄድ አትችሉም። የራብ ጉዳይ ነው፣ ዳቦ ጉዳይ ነው፣ ሌላ ሀሳብ ይዘን አይደለም የሚሄደው ብለን ብዙ ነገሮች ይመገልም መስማት አልቻሉም። ና መጨረሻ ላይ ከዚህ ማለፍ አትችሉም ብሎ በቃ አስፈራርቶ በተኑ። እዛ ላይ ማስፈራሪያ ተበተኑ። እርምጃ ነው ወስዳለን፣ ይሄ ህገ ወጥ ሰልፍ ነው፣ አልተፈቀደም፣ ደሞዝ እስከሚከፈል ድረስ ቤት ተብቁ የሚል መልእክት ነው ፖሊሶች የራሱ ያስተላለፉ። እስከ ሶስት ወር ለሚደርስ ጊዜ ደሞዝ አልተከፈለንም ያሉ የወላይታ ዞን የመንግስት ሰራተኞች ካለፈው ማክሰኞ ጀምሮ ጥያቄያቸውን በሰልፍ እያቀረቡ ነው። እስካሁን ግን ለጥያቄያቸው ከዞንና ከክልል መስተዳድሮች ሁነኛ መልስ እንዳልተሰጣቸው ሰራተኞቹ ተናግረዋል። ሰራተኞቹ ደሞዝ ባለማግኘታቸው ከነ ቤተሰቦቻቸው ችግር ላይ መውደቃቸውን በተደጋጋሚ አስታውቀዋል። በሱዳን ጦርነት ለችግር ለተጋለጡ ሕዝብ መርጃ በቂ ገንዘብ አለማግኘቱን የተባበሩት መንግስታት ድርጅት አስታወቀ። ዓለም አቀፉ የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ፣ በእንግሊዝኛ ምህጻሩ እንዳስታወቀው ችግረኞቹን ለመርጃ ድርጅቱ 27 ቢሊዮን ዶላር ጠይቆ ነበረ። እስካሁን ያገኘው ግን ከጠየቀው 12 ከመቶውን ብቻ ነው። የሱዳን የእርስ በርስ ጦርነት ከሀገሪቱ ሕዝብ ግማሽ አክሉን ወይም 25 ሚሊዮኑን እርዳታ ጠባቂ አድርጎታል። አንዳንድ አካባቢዎች የረሃብ አደጋ ማንዣበቡንም ዓለም አቀፉ ድርጅት አስታውቋል። በተያያዘ ዜና ምዕራብ ሱዳን አልፋ ሽር ከተማና አካባቢው የሚደረገው ውጊያ በመቶ ሺህ የሚቆጠር ህዝብ ለአደጋ ማጋለጡን የተባበሩት መንግስታት የሰብአዊ መብት ጉዳይ የበላይ ኃላፊ አስታወቁም። የሱዳን መከላከያ ሰራዊትና የሀገሪቱ ፈጥኖ ደራሽ ጦር ከዳርፉር ትላልቅ ከተሞች አንዷ የሆነችውን አልፋሸርን ላለማስያዝና ለመያዝ እየተዋጉ ነው። አልፋሸር እስካሁን ድረስ የሱዳን መከላከያ ሰራዊት የሚቆጣጠራት ብቸኛዋ የዳርፉር ትልቅ ከተማ ናት። የተባበሩት መንግስታት የሰብዓዊ መብት ጉዳይ ከፍተኛ ኮሚሽነር ፎልከር ቱርክ ዛሬ እንዳሉት የከተማይቱ ነዋሪና ከተማይቱ ውስጥ የተጠለሉ በመቶ ሺህ የሚቆጠሩ ተፈናቃዮች እርዳታ አያገኙም ከከተማይቱ መውጣትም አልቻሉም። ቱርክ በዚህ ሳምንት የሱዳን መከላከያ ሰራዊት ጠቅላይ አዛዥ ጀኔራል አብዱልፋታህ አልቡርሃንንና የፈጥኖ ደራሽ ጦሩን አዛዥ ጀኔራል መሐመድ ሐምዳን ዳጋሎ ውጊያውን እንዲቀንሱ በስልክ ጠይቀዋቸው ነበረ። ውጊያው ግን አልቀነሰም። ይህ ዶች ቬለ ነው። በፍልስጤም ግዛት ጋዛ ውስጥ በሚደረገው ጦርነት እስራኤል የዘር ማጥፋት ወንጀል አድርሳለች በማለት ደቡብ አፍሪካ ያቀረበችባትን ክስ የእስራኤል የሕግ ባለስልጣናት ዛሬ ውድቅ አደረጉት። የእስራኤል የጠበቆች ቡድን መሪ ጊላድ ኖአም ዛሬ ዘሄግ ኔዘርላንድ ስላስቻለው ዓለም አቀፍ የፍትህ ፍርድ ቤት አይ ሲ ጄ በእንግሊዝኛ ምሕፃሩ ባቀረቡት መከራከሪያ እንዳሉት እስራኤል ራፋህም ሆነ በሌላው የጋዛ አካባቢ ላይ የከፈተችው ወታደራዊ ጥቃት ራስን የመከላከል እርምጃ ነው። ኖአም ደቡብ አፍሪካ እውነታውን አዛብታለች በማለትም በሀገራቸው ላይ የተመሰረተውን ክስ ውድቅ አድርገውታል። ይሁንና ከእስራኤል የህግ ተወካዮች አንዱ ለችሎቱ ንግግር በሚያደርጉበት ወቅት ችሎቱ ውስጥ ከነበሩ ሰዎች አንዲት ሴትዮ ውሸታም በማለት ንግግሩን አቋርጠዋለች። ደቡብ አፍሪካ ለዓለም ፍርድ ቤት ባቀረበችው ክስ መሰረት እስራኤል ጦሯን በአስቸኳይ ከጋዛ ሰርጥ ታስወጣ ዘንድ ፍርድ ቤቱ እንዲበይን ጠይቃለች። የደቡብ አፍሪካ የህግ ባለሙያዎች ባቀረቡት ቤቱታም፣ እስራኤል ጋዛ ሰርጥ ውስጥ አድርሰዋለች ያሉት ዘር ማጥፋት በገለልተኛ ወገኖች እንዲጣራ የመርማሪ የሰብአዊ እርዳታ አቀባዮችና የመገናኛ ዘዴዎች ስራን እስራኤል እንዳታደናቀፍ ጠይቀዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን መንግስታቸው ከዩክሬን ጋር እውነተኛ ያሉትን የሰላም ስምምነት እንደሚፈራረም አስታወቁም። ቻይናን በጎበኙበት ጊዜ የሚገኙት ፑቲን ዛሬ ሰሜናዊ ቻይና ከተማ ሃርቢን ውስጥ ለጋዜጠኞች ለቀረበላቸው ጥያቄ በሰጡት መልስ ስዊዘርላንድ ውስጥ በቅርቡ ሊደረግ የታቀደውን ጉባኤ አጣጥለው ነቅፈውታል። ስዊዘርላንድ የዩክሬን የሰላም ጉባኤ ያለችውን ዓለም አቀፍ ስብሰባ በመጪው ሰኔ ለማዘጋጀት አቅዳለች። በስብሰባው ላይ ግን ሩሲያም እስካሁን አልተጋበዘችም። ፕሬዚደንት ፑቲን ዛሬ እንዳሉት ሩሲያ የማትካፈልበት ስብሰባ ሩሲያን ለማሳጣት ምዕራባውያን የሸረቡት ሴራ ከመሆኑ ውጪ ለዩክሬኑ ጦርነት መፍትሄ አያመጣም። የስብሰባው ትርጉም ግልጽ ነው። በተቻለ መጠን በርካታ ሀገራት እንዲገኙ ማድረግ ነው። ከዚያ ሁሉም ወገን በሁሉም ጉዳይ ላይ ተስማምቷል ብሎ ማወጅ ነው። ይህን አስቀድሞ መፍትሄ እንዳገኘ ጉዳይ ለሩሲያ ማቅረብ እንድትቀበለው ቀነ ገደብ ማስቀመጥ ነው። እንደዚህ ብሎ ነገር አይሰራም። ይሁንና ሩሲያ ከዩክሬን ይሁን ከምዕራባውያን መንግስታት ጋር ትክክለኛ ያሉትን ድርድር ለማድረግም ሆነ አስተማማኝ ያሉትን ሰነድ ለመፈረም ዝግጁ ናት። ታዛቢዎች እንደሚሉት ፕሬዚደንት ቭላዲሚር ፑቲን ለአምስተኛ ዘመነ ስልጣን ከተመረጡ ወዲህ አሁን በቻይና ለመጀመሪያ ጊዜ የሚያደርጉት ጉብኝት የሁለቱን ሀገራት ፖለቲካዊና ምጣኔ ሀብታዊ ግንኙነት ለማጠናከር ያለመ ነው። ባለፈው ሮብ በበርካታ ጥይት የተደበደቡት የስሎቫኪያው ጠቅላይ ሚኒስትር ሮበርት ፊኮ ዛሬም አስጊ ሁኔታ ላይ እንደሚገኙ ሐኪሞቻቸው አስታወቁም። ጠቅላይ ሚኒስትሩ ከሚታከሙበት ሆስፒታል የበላይ ኃላፊ ዛሬ ጠዋት እንዳስታወቁት ፊኮ ከተደጋጋሚ የቀዶ ሕክምና በኋላ መጠነኛ መሻሻል አሳይተዋል። ለእንቅስቃሴ ጥሪና ጫናዎችም ምላሽ እየሰጡ ነው። ይሁንና የሐኪሞቹ የበላይ ኃላፊ አክለው እንዳሉት የ59 ዓመቱ ፖለቲከኛ አሁንም አስጌ ሁኔታ ውስጥ ናቸው። ይህ ዶች ቬለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ። በኢትዮጵያ የዩናይትድ ስቴትስ አምባሳደር ስለ ኢትዮጵያ ፖለቲካዊና የሰብአዊ መብት ይዞታ የሰጡትን አስተያየት ኢትዮጵያ ጥብቃ ተቃወመችው። የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ የአምባሳደሩን አስተያየት ሐሰትና ተቀባይነት የሌለው በማለት አጣጥሎታል። በደቡብ ኢትዮጵያ ክልል ወላይታ ዞን ደሞዝ ያልተከፈላቸው የመንግሥት ሠራተኞች ዛሬ ለሁለተኛ ጊዜ ያደረጉት ሰልፍ በፖሊስ ኃይል ተበተነ። ሠራተኞቹ እስከ ሦስት ወር የሚደርስ ደሞዛቸው እንዲከፈላቸው በመጠየቅ በተከታታይ የአደባባይ ሰልፍ እያደረጉ ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን መንግሥታቸው ከዩክሬን ጋር የገጠመውን ጦርነት በድርድር ለመፍታት ዝግጁ መሆኑን በድጋሚ አስታወቁም። ይሁንና በቅርቡ ስዊትዘርላንድ ውስጥ ሊደረግ የታቀደውን የዩክሬን ጉዳይ ጉባኤን ፑቲን ውድቅ አድርገውታል። የዜናው መልእክት የእስካሁኑ ነበር።